የኢትዮጵያ የጸጥታ ምክር ቤት ሊቀመንበርና የመከላከያ ሚኒስትር አቶ ሲራጅ ፈጌሳ በትላንትና እለት በአገሪቱ ውስጥ ስላለው የጸጥታ ጉዳይ ላይ ጋዜጣዊ መግለጫ ሰጥተዋል። ሚኒስትሩ በመግለጫቸው የአስቸኳይ ጊዜ አዋጅ ከተነሳ በኋላ በዋነኛነት ሁሉም አካባቢ በሚባል ደረጃ የተሻለ መረጋጋት እንደነበርና ቀስ በቀስ በነበሩት ሂደቶች አንዳንድ አካባቢዎች ላይ ተመሳሳይ ሁከቶች፣ አለመረጋጋትና ወደ ግጭት የሚያሻግሩ ሁኔታዎች ተከስተዋል ብለዋል። በኦሮሚያ፣ በአማራና በትግራይ ክልሎች እንዲሁም ድሬዳዋ ባሉት የከፍተኛ የትምህርት ተቋማት ውስጥ ግጭቶች መከሰታቸውንም አቶ ሲራጅ ፈጌሳ ተናግረዋል። በዚህ የትምህርት ተቋም ውስጥ በዘረኝነት የተዘፈቁ ያሏቸውንና በወንጀል የተሳተፉትን በሕግ እንዲጠየቁ መደረጋቸውን ተናግረዋል። እስከ 19 ዩኒቨርሲቲዎች በዚህ አለመረጋጋት መጎዳታቸውን የተናገሩት የመከላከያ ሚኒስትሩ ላለፉት ዓመታት በዲሲፕሊንና በአካዴሚክ ጉድፈት ከተቋሙ የተሰናበቱት ከግቢው ሳይወጡ የተከሰቱትን ግጭቶች ሲያባብሱ የነበሩ አሉ ሲሉም ገልጸዋል። ሚኒስትሩ የእነዚህን ተማሪዎች ጉዳይ በተመለከተ እንደተናገሩት ኦሮሚያ ላይ ብቻ 980 ተማሪዎች ተገኝተዋል። በዩኒቨርሲቲዎች በዚህ መልክ ቁጭ ብለው ህውከቱን ብጥብጡን ሲያባብሱ ነበሩ። ትግራይ ውስጥ አንድ ዩኒቨርሲቲ አድግራት ላይ ብቻ ወደ 41 ተማሪዎች ተገኝተዋል፣ በዚህ መልክ የነበሩ። ይህን ተከትለን በተቀሩትም ዩኒቨርሲቲዎች ተመሳሳይ ፍተሻዎችና ተመሳሳይ የመማር ማስተማሩን ሂደት ሊያውኩ የሚችሉ ሌላ አካላት መኖር አለመኖራቸውን የመለየትና የማጥራት በቀጣይነት ይህ ስራ መስራት የሚጠይቅ ነው የሚሆነው። የአምቦ ዩኒቨርሲቲ መምህርና የበየነ መረብ ኢንተርኔት ጸሐፊ ስዩም ተሾመ ከዩኒቨርሲቲ ተሰናብተው ግን እዛው በዩኒቨርሲቲ ውስጥ የሚቀመጡ ካሉ የማጣራቱን እርምጃ መውሰድ ያለበት ዩኒቨርሲቲዎቹ ወይም የትምህርት ሚኒስቴር ነው ይላሉ። የጸጥታ ምክር ቤት ወይም የመከላከያ ሚኒስትሩ በዚህ ውስጥ ጣልቃ መግባቱ ፍጹም አምባገነንነት ነው ስል ስዩም ተሾመ አክሎበታል። እነዚህ ተማሪዎች ቅጥር ግቢ ውስጥ አሁንም ድረስ ያለአግባብ ከቆዩ ተጠያቂ መሆን ያለበት ተማሪዎቹ ሳይሆን በመጀመሪያ የዩኒቨርሲቲ አስተዳደር ነው። ሁለተኛ ደግሞ ጉዳዩን የሚመለከተው ዩኒቨርሲቲ አስተዳደር ስለሆነ ይህን ጉዳይ ከዩኒቨርሲቲ ጥበቃ፣ ካምፓስ ፖሊሶች አቅም በላይ ሊሆን የሚችልበት ምንም አግባብ የለም። ስለዚህ የመከላከያ ሚኒስትር የዩኒቨርሲቲን አስተዳደር አሰራር ሂደት ውስጥ ጣልቃ ገብቶ ለምሳሌ በኦሮሚያ ክልል ዘጠኝ መቶ የሚሆኑ ተማሪዎች ያላግባብ ቆይተዋል ብሎ የሚያጣራበት በምን አግባብ በምን አሰራር ሂደት ነው? ከዩኒቨርሲቲ አስተዳደር ካለፈ የሚመለከተው አካል ምናልባት የትምህርት ሚኒስቴር ነው። የሀገሪቱ የጸጥታ አካል ወደ ኦሮሚያና የኢትዮጵያ ሶማሌ ክልሎች ባይላኩ ኑሮ እጅግ ዘግናኝ የሆነ እልቅት ይከሰት ነበረ ሲሉ አቶ ሲራጅ ፈጌሳ ተናግረዋል። በኦሮሚያ ክልል በምስራቅ ሐረርጌ ዞን በጨለንቆ የመከላከያ ሰራዊት አባሎች መገኘታቸውን ከክልሉ እውቅና ውጪ እንደሆነ እና ለፈጸሙት ግድያም ተጠያቂ እንዲሆኑ ክልሉ መጠየቁ ተዘግቦ ነበር። ይህን ጉዳይ በተመለከተ የመከላከያ ሚኒስትር ሲራጅ ፈጌሳ ለጋዜጠኞች ይህን መልስ ሰጥተዋል። ተፈጠረው አንዳንድ አካባቢዎች ላይ የተፈጠረ የጸጥታ ከኃይል ያለፈ መጠቀም አለ ተብሎ የተነሳው መንግስት አስቀምጧል። ለዚህ ከዚህ ቀደምም ክቡር ጠቅላይ ሚኒስትሩ አጣርተን በዚህ መልክ የሚገለጽ ነገር ካለ ምላሽ እንሰጣለን ብለዋል። አንድ ነገር ግን መታወቅ ነው ያለበት ነገር ቢኖር የጸጥታ አካላቶቻችን በሚሰማሩበት ቦታ በሙሉ የራሳቸው የሆነ መመሪያ አላቸው። ምን አይነት ቦታ ላይ ምን አይነት እርምጃ መውሰድ እንዳለባቸው ምን አይነት አሰራር ተከትለው መጠቀም እንዳለባቸው ግልጽ የሆነ አሰራር አላቸው። ከዛ አሰራር ውጭ ሆኖ የሚገኝ ካለ በሕግ ለመጠየቅ ለመጣራት ግልጽ ነው። ክፍት ነው። የጸጥታ ምክር ቤት ሊቀመንበርና የመከላከያ ሚኒስትር አቶ ሲራጅ ፈጌሳ በሀገሪቱ ውስጥ የተፈጠረውን አለመረጋጋትን ለማባባስ ህገወጥ መሳሪያ ወደ ሀገሪቱ መግባቱን በመግለጫቸው ተናግረዋል። በዚህ መሰረት 270 ክላሽንኮቭ፣ 200 ሽጉጥ፣ 65 ሺህ የክላሽ ጥይትና 1 ሺህ የመትሪየስ ጥይት በቁጥጥር ስር መዋሉንም አክለው ገልጸዋል።